የሚጠበቀው ድርድር በሕዝብና በተደራዳሪ ፓርቲዎች እምነት እንዲጣልበት በድርድሩ ላይ ያገባኛል የሚሉ ወገኖች ሁሉ መንግስት በሩን ክፍት እንዲያደርግ ሰማያዊ ፓርቲ ጠይቋል። የፖለቲካና የሕሊና እስረኛ ያላቸውን መፍታትም መተማመንን ከሚገነቡ እርምጃዎች ውስጥ አንዱ መሆኑንም ዛሬ ይፋ ባደረገው መግለጫ አስታውቋል። ሰማያዊ በመንግስት በኩል ያለውን አቋም ለማወቅ ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አመሃ ዝርዝሮ ልኳል። ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ ሰማያዊ ፓርቲ በዚህ ድርድር ለብዙ ዓመታት የህዝብ ጥያቄ ሆነው የቆዩትን የህግ የበላይነትና የዲሞክራሲያዊ ስርዓትን ለማስፈን የሚያስችሉ ተቋማትንና የህግ ድንጋጌዎች ለማመቻቸት ጠንክሮ ይሰራል ብሏል። በመቀጠልም ገዢው ፓርቲ ይህን ድርድር ከዚህ ቀደሞቹ ድርድሮች የተለየና በህዝብና በተደራዳሪ ፓርቲዎች እምነት የሚጣልበት እንዲሆን ሊወሰዱ ይገባቸዋል ያላቸውን እርምጃዎች ይዘረዝራል። እነዚህም የፖለቲካና የህሊና እስረኞችን መፍታት፣ የአስቸኳይ ጊዜ አዋጁን ማንሳትና በየቦታው የታጎሩ ዜጎችን መልቀቅ፣ በድርድሩ ላይ የኢትዮጵያ ጉዳይ ያገባኛል የሚሉ ወገኖች ሁሉ እንዲሳተፉ ክፍት ማድረግ ከተጀመረው የድርድር ቅድመ ዝግጅት ጎን ለጎን እንዲተገብራቸው አጥብቀን እንጠይቃለን ብሏል። አቶ ሰለሞን ተሰማ የፓርቲው የህዝብ ግንኙነት ኃላፊ የጋዜጠኞችን ጥያቄ መሰረት በማድረግ ይህንን ለየት ባለ አቀራረብ ገልጸውታል። ድርድሩ ሶስት ነገሮች ይፈልጋል። አንደኛ የህዝቡን ፈቃደኝነት ይፈልጋል። ህዝብ ያልፈቀደውና ህዝብ የኔ ነው ያላለው ድርድር የትም እንደማይደርስ እርግጠኞች ነን። ሁለተኛ በተፎካካሪነትም ሆነ በተቃውሞ ጎራ የተሰለፉ የፖለቲካ ኃይሎች ፈቃደኝነት ይፈልጋል። በተፎካካሪነትም በተቃውሞ በየትኛውም ቦታ ላይ በስደትም በዱር በገደልም ያሉትን። ሶስተኛ ደግሞ ገዢው ፓርቲ እና መንግስትን መለያየት ቢያስቸግርም የመንግስት ፍቃደኝነት ያስፈልጋል። እነዚህ ሶስቱ አንድ ላይ ሲሆኑ ነው ለውጥ ሊመጣ የሚችለው የፖለቲካ ለውጥ እዚህ ሀገር ላይ ልናስመዘግብ የምንችለው። ጋዜጠኞች ካቀረቧቸው ጥያቄዎች አንዱ በተደራዳሪዎች መካከል አለ ስለሚባለው የኃይል ሚዛን ነው። ተቃዋሚዎቹ ከኃይል ሚዛን አኳያ ከገዢ ፓርቲ በእጅጉ የሚያንሱ መሆናቸውን በመጠቆም በድርድሩ ላይ የሚኖረውን አንደምታ የሚጠይቅ ነበረ። የሰማያዊ ፓርቲ ሊቀመንበር የአቶ የሸዋስ አሰፋ አመለካከት በገዢ ፓርቲ ወገን ምንም አይነት ኃይል ቢኖርም ህዝብ አመኔታ ነፍጎታልና ሚዛኑ ወደ ተቃዋሚዎች አገርሏል የሚል ይመስላል። የማታ ማታ ግን ይላሉ አቶ የሸዋስ፣ የህዝብ ጥያቄ ለድርድር የሚቀርብ አይሆንም ይላሉ። አስገድዶ ወደ ድርድር ያመጣው መንግስትን የኃይል ሚዛኑ ወደ ህዝብ ስለተገለበጠ ነው ይመስላል። መድረክም ጠይቋል፣ ቅንጅትም ጠይቋል። ይሄኛውን ቅንጅት ማለት አይደለም። አንድነትም ጠይቋል ለድርድር፣ ሰማያዊም ጠይቋል። የትኛውም ፓርቲ ግን ለየትኛውም ፓርቲ ኢህአዲግ ፈቃደኝነቱን አላሳይ አሁን ግን ህዝብ ሲጠይቅ እሺ ብሏል 2007 ምርጫ ተደርጎ ስድስት ወር አልሞላም ኦሮሚያ ላይ ችግር ሲነሳ አንድ አመት አልሞላም አማራ ውስጥ ሲነሳ ስለዚህ አልመረጥኩህም ብሎታል ህዝብ ቢያንስ ሰባ ፐርሰንቱ የኢትዮጵያ ህዝብ አልመረጥኩም ምርጫው የ2007 ምርጫ ትክክል አይደለም ብሎ የመተማመኛ ድምፅ ነፍጎታል። ስለዚህ መደራደር ነበረበት መነጋገር ነበረበት ለዛ ፓርቲዎች ብቁ ናቸው ወይ መደራደር ይችላሉ ወይ የህዝብን ጥያቄ ማስመለስ ይችላል ወይ እሱን የምናየው ነው ወደፊት የህዝብ ጥያቄ ግን በምንም መንገድ ኮምፕሮማይስ መደረግ የለበት ስለ ፖለቲካና የህሊና እስረኞች እንዲሁም ከአስቸኳይ ጊዜ አዋጁ ጋር ተያይዞ ስለታሰሩ ሰዎችና የአስቸኳይ ጊዜ አዋጁ መነሳት አስፈላጊነትን በተመለከተ አቶ የሸዋስ በአጽንኦት አንስተዋል ዝም ብሎ ያለ ፍርድ ቁጭ አሉ ከአስቸኳይ ጊዜ አዋጁ በኋላ ዶክተር መራራን ጨምሮ እነ ዳንኤል ሽበሺ እነ ኤልያስ ገብሩ አናንያ ሶሪ አስራት ሸቴ፣ አቻምየለው ደሴ በአስቸኳይ ጊዜ አልተከሰሱ። ዶክተር መራራ ተከሰዋል መሰለኝ። ዝም ብለው የተቀመጡ ሰዎች አሉ። በጥያቄው ላይ እውነተኛ ተቃዋሚዎች ነን ብለው እራሳቸውን በሚጠሩት ዘንድ ስምምነት እንዳለ አቶ የሸዋስ ጠቅሰዋል። ከጥቂት ቀናት በፊትም በቅድመ ድርድሩ ውይይት ላይ ፕሮፌሰር በየነ ጴጥሮስ ጉዳዩን በማንሳት ይህን ጠቁሞ እንደነበረ አይዘነጋም። ያደግ መሰረታዊ እምነት ማስረጃ ሆነው በእርግጠኝነት ተናገረው። ፕሮፌሰር በየነ እስካሁን ደጋግሞ ለሚያነሳቸው ጥያቄዎች ኢህአደግ በአሁኑ ጊዜ ምላሽ አልሰጠንም፣ እናውቃለን። ነገር ግን በሂደት ታዩት አላችሁ ሆነ እየተባለ ነው ያለ ነው እና ምናልባት ኢህአደግ በዚህ በዚህ ግንኙነቱ ከፖለቲካ ፓርቲዎች በሚያደርገው ድርድር ቁርጠኛ ስለመሆኑ በሂደት ታዩት አላችሁ ሞክሩን አይነት ነገር ማለታቸውን እንግዲህ ይህንን በጥንቃቄ እያየ ነው ነው። የህሊናና የፖለቲካ እስረኞችን ፍቺ በተመለከተ ተቃዋሚ ፓርቲዎችም ሆነ የሰብአዊ መብት ተሟጋጅ ድርጅቶች ለአያሌ ዓመታት ለመንግስት ጥያቄውን ሲያቀርቡ መቆየታቸው የሚታወስ ነው። በኢትዮጵያ መንግስት በኩል ለዚህ ጥያቄ እስከዛሬ ድረስ በይፋ ሲሰጥ የቆየው መልስ እንዲሁ የታወቀ ነው። የኢትዮጵያ መንግስት ከጠቅላይ ሚኒስትር ጀምሮ ያሉ ባለሥልጣናት በኢትዮጵያ ውስጥ አንድም የሕሊናም ሆነ የፖለቲካ እስረኛ የለም የሚል ነው። ከሀገር ውጭና በሀገር ውስጥ ያሉ በኢትዮጵያ ጉዳይ ያገባናል የሚሉ ወገኖች በድርድሩ እንዲሳተፉ በሩ መከፈት አለበት የሚለው የሰማያዊ ፓርቲ ጥያቄም አዲስ እንዳልሆነና በአንዳንድ ተቃዋሚ ፓርቲዎች ሲቀርብ እንደነበረ ይታወሳል። የፓርቲዎቹ ጥሪ በሀገር ጉዳይ ያገባናል የሚሉትን ወገኖች ባይዘረዝርም መንግስት በተለይ አሸባሪ ብሎ ከፈረጃቸው ድርጅቶች ጋር እንደማይደራደር በተደጋጋሚ ሲገልጽ ቆይቷል። በእነዚህ የመንግስት አቋሞች ላይ ለውጥ ካለ ለማጣራት በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የሚዲያና የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ መሐመድ ሰይድ ዘንድ ስልክ ደውዬ ነበረ። በስብሰባ ላይ መሆናቸውን በአጭር የጽሑፍ መልእክት አሳውቀውኛል። በእነዚህ ነጥቦች ዙሪያ የመንግስትን አቋም በሌላ ጊዜ ለማቅረብ ተጨማሪ ሙከራ